ሶሪያ ውስጥ አሌፖ ግዛት የተባበሩት መንግስታት ድርጅት እርዳታ የጫና አጀብ ጥቃት ከደረሰበት ጊዜ አንስቶ ሩሲያና ዩናይትድ ስቴትስ የሚለዋወጡት ቃላት ጠንከር ብሏል። የአሜሪካን የውጭ ጉዳይ ሚኒስትር ጆን ኬሪ ከሩሲያዎቻቸው ሰርጌይ ላቭሮቭ ጋር ከተወያዩ በኋላ ረቡዕ ዕለት በኒውዮርክ የመንግስታቱ ድርጅት የጸጥታ ስብሰባ ላይ ባሰሙት ንግግር ሞስኮ በሌላ ዓለም ውስጥ የምትኖር ይመስላል ሲሉ ተችተዋል። የእርዳታው አጀብ ላይ የደረሰው የአየር ጥቃት ነው የምትለው ዋሽንግተን፣ ለዚህም ወይ የሶሪያ አሊያም የሩሲያ መንግስት ተጠያቂዎች ናቸው ባይናት። ጥፋተኛው ይሄ ነው ብሎ ለመወንጀል መቸኮል እንደማይገባ ያስጠነቀቁት ላቭሮቭ በበኩላቸው በአጠቃላይ የምርመራው ውጤት ይፋ እስኪሆን መጠበቅ እንደሚገባ አሳስበዋል። ክሱን የተቃወመው የሩሲያ የመከላከያ ሚኒስቴርም በፋንታው መምጣቱን ተጠያቂዎች ናቸው ወዳላቸው አማጽያን ወይም አሜሪካን ላይ ጠቁሟል። አክሎም ከእርዳታው አጀባ አቅራቢያ ላውንቸር የተጠመደበት ተሽከርካሪን የሚያሳይ ከአየር የተነሳ ፎቶግራፍም ይፋ አድርጓል። በሶሪያ መንግስት ወታደሮች ኃይል ስር በምትገኘው አሌፖ ከተማ ለሚኖሩ ዜጎች ከተባበሩ መንግስታት ድርጅት የተላከው የመጀመሪያው እርዳታ ሰኞ እለት በደረሰበት ጥቃት ወድሟል። በዚህም የ29 ሰዎች ህይወት ጠፍቷል። አማጽያኑ የዋሽንግተንን አቋም ይደግፋሉ። የሩሲያን መንግስት የሚተቸው የግጭት ሰላይ ቡድን በምህጻሩ ሲአይቲም እንዲሁ ከኢንተርኔት ይፋዊ መረጃዎችን በመመርመር ሞስኮን ተጠያቂ አድርጓል። ሲአይቲ ባቀረበው ትንተናም የእርዳታ ጀቡ የወደመው በአየር ጥቃት መሆኑ እሙን ነው። ይህም ወይ የአሳድ መንግስት ወይም የሩሲያ የአየር ጥቃት ሊሆን ይችላል ባይ ነው። የሩሲያ የመከላከያ ሚኒስቴር ያቀረበው መረጃም አንድም ከዚህኛው አጋጣሚ ጋር ግንኙነት የለውም፣ አንድም ሐሰት ነው ሲልም ደምድሟል። ዶችቨለ ያነጋገራቸው የመካከለኛው ምስራቅ ተንታኝ ለአሌክሲ ማላሼንኮም ጥቃቱ ምስጢራዊ ነው። ሁሉም ነገር ቢያንስ ወደ ሶሪያ ጦር ከዚያም አልፎ የሩሲያ እጅ እንዳለበት የሚጠቁም ነው። ሩሲያ ግን በፍጹም ይህን አታምንም። ፕሬዝዳንት ቭላዲሚር ፑቲን አዝናለሁ፣ ስህተት ሰርተናል ሲሉ አይታይህም። ዩናይትድ ስቴትስ ይህን አድርጋለች ከቀናት በፊት አሜሪካ መራሹ የጦር ጀት የሶሪያ ወታደሮች ላይ ጥቃት አድርሷል። ሩሲያ እንደምትለው ስልሳ የሶሪያ ወታደሮች ተገለዋል። ሞስኮና ደማስቆ ድርጊቱን ተቃወሙ፣ ዋሽንግተን ለተፈጸመው ስህተት ይቅርታ ጠየቀች። ሁለቱ አጋጣሚዎች ሩሲያና ዩናይትድ ስቴትስ ጄኔቫ ላይ መክረው ከመስከረም 2 2009 ዓ ም ጀምሮ ተግባራዊ እንዲሆን የተስማሙበትን የተኩስ አቁም ጥያቄ ላይ ጥሎታል። በዚህም ምክንያት ሞስኮ በአካባቢው ወታደራዊ ኃይሏን አጠናክራለች። የሩሲያ ጦር ሶሪያ ውስጥ መንቀሳቀስ ከጀመረ አንድ ዓመት ሊሆነው ነው። አምና ሞስኮ የጦር አውሮፕላንና መርከቦቿን ወደዚያ ስታጓጉዝ ምን እንደምታደርግ ለዓለም እንቆቅልሽ ሆኖ ነበር። ዘግየት ብሎ ግን በምዕራብ ሶሪያዋ ክፍለ ሀገር ላቲካ ላይ የአየር ኃይል ጦር ሰፈር እየገነባች እንደነበር ታወቀ። ባለፈው ዓመት መስከረም ሀያ ላይ ነበር ሽብር ላይ ያነጣጠረ ነው ያለችውን የአየር ጥቃት የጀመረችው። ምራቡ ዓለም ሞስኮ ለዘብተኛ የሆኑ የአሳር ተቃዋሚ ሀይሎችንም ትደበድባለች ሲል ከሷል። ሩሲያ በበኩሏ በዚህ በኩል የምታደርገው አዎንታዊ አስተዋጽኦ አለው ባይ ናት። የፖለቲካ ተንታኞች እንደሚሉትም በአንድ በኩል አጋሯ የሆኑትን ፕሬዚደንት ባሽር አላሳድን ትደግፋለች፣ በሌላ በኩል ደግሞ ዩናይትድ ስቴትስን ለድርድር እንድትቀመጥ ማስገደድ ችላለች። በዚህም በፕሬዚደንት ባራክ ኦባማ እንደተባለው በአካባቢው ብቸኛ ኃይል እንደሌለ ማሳየት በመቻሏም የሞስኮ እቅድ ግቡን መቷል ይላሉ አሌክሲስ ማላሼንኮ በምዕራባውያን ምሁራን እይታ አሁን ሩሲያ ይዞታዋን በመካከለኛው ምስራቅ አጠናክራለች። በበርሊኑ የፖለቲካ ምርምር ተቋም ባልደረባ ማርጋሬት ክላይን እምነትም ሶሪያ ውስጥ ካለ ሞስኮ ወይም ከፍላጎቷ በተቃራኒ ምንም ማድረግ አይቻልም። ያም ሆኖ ይላሉ ማላሼንኮ፣ ለችግሩ የሚበጅ መፍትሄ ሞስኮም ሆነች ዋሽንግተን ስላላቀረቡ ግጭት ጦርነቱ መቀጠሉ አይቀርም። ትችታቸውም ሩሲያ ላይ ይጠናል። ፑቲን ጠንካራ ስልታዊ አቋም አላቸው። ሆኖም እንዴት ሊጫወቱበት እንደሚገባ አያውቁም። አሳድ እንደሚሰናበቱ ያውቃሉ፣ ግን ማን ነው የሚተካቸው?